ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 29 ዝግጅታችን ጀምረዋል። የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየ ነን።

ታጣሪ ኮሚቴው ውስጥ ኢህአዴግ የወከለውም ሰው ባለበት ይህ ተጣርቶ አዲስ አበባ መስተዳድር ስብሰባና ፈቃድ በሚሰጠው ክፍል በሰጠን አቅጣጫ መሰረት የስብሰባ ጥሪ ፈቃድ ሕግም የለም። እንዲህ አድርጎ የሚልም ነገር የለም።

የኢዴፓ ፕሬዝደንት ዶክተር ጫኔ ከበደ የመንገድ ላይ ቅስቀሳ ማካሄድ መከልከልን በሚመለከት ከተናገሩት የተወሰደ ነው። በአብይ ርዕሳችን ይቀርባል። ለምሽቱ ካሉን ዜናዎች መካከል ደግሞ የምዕራብ አፍሪቃውን የኢቦላ ወረርሽኝ ለመዋጋት ዓለም እርዳታውን በሀያ እጥፍ አሳድጎ መንቀሳቀስ ይኖርበታል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስገነዘቡ።

የመን ሰንአ ውስጥ አጥፍቶ ጠፊ በላዩ ያፈነዳው ቦምብ በትንሹ አርባ ሁለት ሰዎችን ገደለ። የሚሉት ይገኙባቸዋል። አሁን ዜናዎቹን በዝርዝር

የምዕራብ አፍሪካውን የኢቦላ ወረርሽኝ ለመዋጋት ዓለም እርዳታውን በሀያ እጥፍ አሳድጎ መንቀሳቀስ ይኖርበታል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስገንዝበዋል። ሚስተር ባን ይህን የተናገሩት ዛሬ በዓለም ባንክ በኢቦላ ጉዳይ ላይ በተካሄደ ጉባኤ ባሰሙት ንግግር ነው። በጉባኤው ላይ ከፍተኛ ባለስልጣናት እንዲሁም በወረርሽኙ በዋናነት የተጎዱት ሀገሮች የጊኒ የላይቤሪያና የሴራሊዮን ፕሬዚደንቶች በቪዲዮ

አማካኝነት ተሳትፈዋል። ተንቀሳቃሽ ላቦራቶሪዎች፣ መኪናዎች፣ ሄሊኮፕተሮች፣ ከቫይረሱ መከላከያ ልብሶችና መሳሪያዎችን ጨምሮ የሰለጠኑ የህክምና ባለሙያዎች በመሳሰሉት ረገድ እርዳታው በከፍተኛ ደረጃ መጨመር አለበት ብለዋል ባንኪሙን ስ

አንደኛ ወረርሽኙን ማስቆም አለብን። ሁለተኛ የታመሙትን ማከም አለብን። ሦስተኛ አስፈላጊ ግብዓቶችን ማቅረብ አለብን። አራተኛ የሚመለከታቸውን ሀገሮች መረጋጋት መጠበቅ አለብን። አምስተኛ ወረርሽኙ በሌሎች ሀገሮች ውስጥ እንዳይከሰት መከላከል አለብን።

የዓለም ባንኩ ፕሬዚደንት ጂም ዮንግ ኪም በበኩላቸው የኢቦላ ቫይረስ ስርጭትን ለመቆጣጠርና ማስቆም ካልተቻለ የአፍሪካ የወደፊት ዕጣ ራሱ አደጋ ላይ ይወድቃል ብለዋል። በሽታው በተዛመተባቸው ሀገሮች ተጨማሪ የሰለጠኑ የሕክምና ባለሙያዎችን ማሰማራት

አንገብጋቢ መሆኑን የዓለም ባንኩ ፕሬዚደንት አስረድተዋል። የዓለም የጤና ድርጅት በዚህ የአውሮፓውያን አመት ኢቦላ ምዕራብ አፍሪቃ ውስጥ ከ230 የሚበልጡ የጤና ሰራተኞችን መግደሉን እንዳስታወቀ የሚዘነጋ አይደለም።

የዛሬው የዋሽንግተኑ ስብሰባ ተካፋዮች የተጎዱት ሀገሮች ወረርሽኙን በተፋጠነ መንገድ እንዲዋጉና በምጣኔ ሀብታቸው ላይ የሚያመጣው ዘላቂ ጉዳት እንዳይበዛ መወሰድ ያለባቸው ተጨባጭ እርምጃዎች ላይ የሚነጋገሩ መሆኑን የዓለም ባንኩ ፕሬዚደንት አስታውቀዋል። ይህ በዚህ እንዳለ በዩናይትድ ስቴትስ በኒውዮርኩ የጆን ኤፍ ኬኔዲ አውሮፕላን ጣቢያ

ከላይቤሪያ ከሴራሊዮንና ከጊኒ የሚገቡ መንገደኞች ላይ ከፊታችን ቅዳሜ ጀምሮ የተጠናከረ የኢቦላ ምልክት ምርመራ እንደሚጀመር ተገልጿል። በሚቀጥለው ሳምንት በሌሎች አራት አውሮፕላን ጣቢያዎች ምርመራው ይጀመራል። የአትላንታው ሃርትስፊልድ ጃክሰን፣ የኒውዮርክ ኒውጀርሲው ኒውዋርክ አውሮፕላን ጣቢያ፣ የቺካጎ ኦሄር እና

የዋሽንግተኑ ዳላስ አውሮፕላን ማረፊያዎች ናቸው የሚሆኑት። ከፍተኛው የዩናይትድ ስቴትስ የጤና ባለስልጣንም በዚህ በዓለም ባንኩ ጉባኤ ላይ ንግግር አሰምተዋል። ኢቦላ ከኤች አይ ቪ ኤድስ ወረርሽኝ ወዲህ ግዙፉ የዓለም የጤና ቀውስ ነው ብለዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ዋና ስራ አስኪያጁ ዶክተር ቶም ፍሪደን የኢቦላ ቫይረስ ራሱን እየቀያየረ በመሆኑ

በሽታውን ጨርሶ ለማጥፋት የሚደረገው ትግል ረጅም ጊዜ የሚፈጅ ነው ብለዋል። እስካሁን ያየሁት ብቸኛው መሰል ወረርሽኝ ኤድስ ነው ያሉት ዶክተር ፍሪደን ዓለም አቀፉ ማህበረሰብ ኢቦላ ቀጣዩ ኤድስ እንዳይሆን ለመከላከል ጠንክሮ መስራት አለበት ሲሉ አስገንዝበዋል። የመን ውስጥ አንድ የአጥፍቶ ጠፊ በላዩ ላይ ያፈነዳው ቦምብ በትንሹ አርባ ሁለት ሰዎችን መግደሉ ተገለጠ።

የጥቃቱ ኢላማ ያደረገው የሺያ ሁቲ ሽምቅ ተዋጊዎች የመንግስት ተቃዋሚ ሰልፍ ነው ተብሏል። አማጽያኑ ካለፈው ወር ጀምሮ በተቆጣጠሩት በማዕከላዊ ሰንዓ የጣሕሪር አደባባይ ዛሬ ሐሙስ ማለዳ ለደረሰው የቦምብ ጥቃት ወዲያውኑ ኃላፊነት የወሰደ ወገን የለም። ደቡብ የመን ውስጥ ደግሞ አንድ አጥፍቶ ጠፊ መኪና ላይ የጫነውን ቦምብ አፈንድቶ ቢያንስ ሀያ ወታደሮችን ገድሏል።

ሁቲዎቹ ሽምቅ ተዋጊዎች ባለፈው መስከረም የተባበሩት መንግስታት ድርጅት በሸመገለው ንግግር ስምምነት ላይ ከመድረሳቸው ስልጣን አጋሩን አዲስ አስተዳደር የሚቋቋም በማለት ለበርካታ ሳምንታት የተቃውሞ ሰልፍ ሲያካሂዱ መክረማቸው ይታወቃል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ሶሪያ

ኮባኒ የሚዋጉት ኩርዶቹ ሚሊሺያዎች ቱርክ ወሰን ላይ የሚገኘውን አብዛኛውን የከተማዋን አካባቢ አሁንም እንደተቆጣጠሩ ናቸው ሲል የዩናይትድ ስቴትስ የጦር ኃይል አስታውቋል። የእስልምና መንግስት ቡድን ተዋጊዎች ከተማዋን እንዳይዟት ሚሊሻው መክቶ እየተዋጋ ነው ብሏል። ጦር ኃይሉ

ይህ የተነገረው ከተማይቱ በእስልምና መንግስት ተዋጊዎች እጅ ልትወድቅ ተቃርባለች የሚል ስጋት ባለበትና በአሁኑ ወቅት

በዩናይትድ ስቴትስ የተመራው ህብረት በከተማዋና ዙሪያዋን ያሉ የቡድኑ ይዞታዎች ላይ የአየር ጥቃታቸውን አፋፍመው በቀጠሉበት በዚህ ወቅት ነው። የኮባኒ የመከላከያ አዛዥ ኢስመት ሐሰን ለቪኦኤ የኩርድ ቋንቋ አገልግሎት በሰጡት ቃል ሌሊቱን በተካሄደ ከባድ ውጊያ የኩርድ ህዝባዊ መከላከያ ኃይሎች ነውጠኛው ቡድን ገፍቶ እንዳይገባ መክተውታል ብለዋል።

አይሲሶቹ ከአሌፖና ራካ ከተሞች ተጨማሪ ኃይል እያገኙ ነው ሲሉ እኚሁ የኩርድ የመከላከያ ኃይል አዛዡ ተናግረዋል። የዩናይትድ ስቴትስና የኔቶ ባለስልጣናት ዛሬ ሐሙስና ነገ አርብ ቱርክ ውስጥ እየተወያዩ ናቸው። የሆንግ ኮንግ መንግስት ተቃውሞ ላይ ከሰነበቱት ተማሪዎች ጋር ሊያካሄድ የነበረውን ንግግር ሰርዟል።

ንግግሩ ለሳምንታት አፍቃሪ ዲሞክራሲ ሰልፎች ሲካሄዱባት በከረመችው የቻይና ከፊል ራስ ገዝ ግዛት ውጥረቱን ለማርገብ ታልሞ ነበር። የአስተዳደሩ ዋና ጸሐፊ ካሪ ላም ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ተቃዋሚዎቹ እንቅስቃሴያቸው እንዲስፋፋ ጥሪ ማሰማታቸው መንግሥት እምነት እንዲያጣ አድርጓል፣ ውጤታማ ንግግር ማካሄድን የማይቻል አድርጎታል ብለዋል። የሁለቱ ወገኖች ንግግር ነገ ዓርብ ነበር ሊጀመር የታቀደው።

የተማሪዎቹ መሪዎች በበኩላቸው ዛሬ ቀደም ብሎ በጋዜጣዊ ጉባኤ ላይ ሲናገሩ ከተማይቱን በከፊል ለሁለት ሳምንታት አሽመድምዶ የከረመውን ተቃውሞ እንቅስቃሴ አናቆምም ብለዋል።

በመጨረሻም የህንድ የመከላከያ ሚኒስትር ፓኪስታንን በህንድ ካሽሚር ግዛት ላይ ምንም ትንኮሳ ሳይፈጠር ያሉትን ጥቃት ከማካሄድ እንድትቆጠብ አስጠንቅቀዋል። ፓኪስታን ድንበሩ ላይ የያዘችውን ጀብደኝነት ያሉትን የምትቀጥል ከሆነ ከህንድ ኃይሎች በኩል የሚከተላትን መዘዝ አትችለውም ነው ያሉት ሚኒስትሩ አሩን ጃይትሊ።

ሁለቱ ባለ ኒውክሌየር ኃይል አገሮች በዓመታት ውስጥ ከታዩት ሁሉ የከፋ ለሆነው ላሁኑ ግጭታቸው አንዱ ሌላውን እየወነጀለ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ1387 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ

በ11958 12051140 ኪሎ ሄርትዝ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 29 207 ዓ ም ምሽት ፕሮግራም ነው። አፍቃሪ ናት ለእናቷን ፍቅር ነች።

ለኔም የትምህርት ቤት ጓደኛና ፍቅሬ ነች። ልክ የዛሬ ሳምንት ሐሙስ እለት ከቤቷ ወጥታ ያልተመለሰችው የቴክሳስ ዳላስ አካባቢ የዋይሊ ከተማ ነዋሪ የወይዘሮ አልማዝ ገብረ መድኅን ባለቤት አቶ ሲሳይ ተስፋዬ ዘለለውን ድምፅ ነው የሰማ ነው ፖሊስ

ፖሊስ በሄሊኮፕተርም በሌላም ፈለጋት አልተገኘችም። ይህን ያለችው ደግሞ ሴት ልጇ ሊዲያ ሲሳይ ነች። ታሪኩ በሁለተኛው አጋማሽ ይቀርባል። ብዙ ምክንያቶች አሉ ለሰውየው መሞት። አንደኛ ይሄ ጊዜ የፈጀው ነው። ስድስት ቀን ሙሉ ሆስፒታል ደርሰው ሕክምና ፈልገው ግን የሚያስፈልገው ስላልተደረገላቸው ፈለቆ ተስ ያደረገ ይመስለኛል።

ሆስፒታልም ከገቡ ኢቦላ መሆኑ ከታወቀ በኋላ በላቦራቶሪ ሁሉ ከተረጋገጠ በኋላ ስለ ስድስት ቀን ያህል ምንም የተለየ ለሌሎቹ የተደረገላቸው መድኃኒት አልተበታቸውም ነበረ። ብዙ ምክንያቶች አሉ። ዶክተር ብስራት ኃይለ መስቀል በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዳይሬክተር ናቸው። በዩናይትድ ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊ ቶማስ ኤሪክ ዳንከን ትናንት ከዚህ ዓለም በሞት ሲለዩ

መለየታቸውን ተከትሎ እያነጋገረ ባለው የህልፈታቸው መንስኤ ዙሪያ ለቀረበ ጥያቄ በሰጡት ከሰጡት አስተያየት የተወሰደ ነው። ዝርዝሩን በሁለተኛው አጋማሽ ይዘን እንመለሳለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ኢትዮጵያ ውስጥ ለሰላማዊ ሰልፎችና ህዝባዊ ስብሰባዎች የመንገድ ላይ ቅስቀሳ ማድረግን የሚከለክል ሕግ አለመኖሩ ተረጋግጠዋል ሲል የኢትዮጵያውያን ዲሞክራሲ ፓርቲ ኢዴፓ አስታወቀ። ኢህአደግን ጨምሮ የተለያዩ ፓርቲዎች የተወከሉበት ኮሚቴ ያደረገውን ማጣራት የጠቀሰው ኢዴፓ በጉዳዩ ላይ የህግ ክፍተት አለ ብሏል።

ሰላማዊ ሰልፍ ለማካሄድ እውቅና ካገኘን በኋላ በመንገድ ላይ ቅስቀሳ እንዳናካሄድ ተከለከልን። ቅስቀሳ ያላካሄዱ አባሎቻችንም ታሰሩ ሲል ተቃዋሚ ፓርቲዎች ቅሬታ ሳያሰሙ። ይቅርታ፣ ይህን አረፍተ ነገር ልድገመው። ቅስቀሳ ያካሄዱ አባሎቻችንም ታሰሩ ሲሉ ተቃዋሚ ፓርቲዎች ቅሬታ ሳያሰሙ ቆይተዋል።

ዘጋቢያችን እስክንድር ፍሬው የኢዴፓን ፕሬዝደንት ዶክተር ጫኔ ከበደን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ጉዳዩ በኢዴፓ ይቅረብ እንጂ በሌሎች ተቃዋሚ ፓርቲዎችም ሲነሳ የነበረ ነው። በተለይ ባለፈው የ2006 ዓ ም ሰላማዊ ሰልፎችን የጠሩ የተቃዋሚ ፓርቲዎች እውቅና ካገኘን በኋላ መቀስቀስና

ለደጋፊዎቻችን ጥሪ ማድረግ ተከለከልን ሲሉ ተደጋጋሚ ስሞታ አሰምተዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ለሐምሌ 12 2006 ዓ ም ጠርቶት የነበረውን ህዝባዊ ስብሰባ የሰረዘውም ለቅስቀሳ የወጡ አባሎችና የቅስቀሳ መኪናቸው ታሰረ በሚል ነው።

ለዚህ ጉዳይ ገዢውን ፓርቲ ኢህአዴግን ተጠያቂ ያደረገው ኢዴፓ ቅሬታውን ለአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አቅርቧል። ገዢው ፓርቲ ኢህአዴግ፣ ከሳሹ ኢዴፓና ሌሎች ሰባት የተቃዋሚ ፓርቲዎች በአባልነት የሚገኙበት ይሄው ምክር ቤትም ኮሚቴ አቋቁሞ ጉዳዩን ሲያጣራ ቆይቷል። በአጣሪው ኮሚቴ ውስጥ የራሱ የኢህአዴግ ተወካይ ጭምር መሳተፋቸውን የገለጹት የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ የመኪና ቅስቀሳ ፈቃድ ለመስጠትም ሆነ ለመከልከል የሚያስችል ህጋዊ ማዕቀፍ እንደሌለ በማጣራቱ ስራ

ተረጋግጧል፣ ሲሉ ለቪኦኤ አብራርተዋል። በአጣሪ ኮሚቴው ውስጥ ኢህአዴግ የወከለውም ሰው ባለበት ይህ ተጣርቶ የህግ ክፍተት ያለ መሆኑን

ምክንያቱም አዲስ አበባ መስተዳድር ስብሰባና ፈቃድ በሚሰጠው ክፍል በሰጠን አቅጣጫ መሰረት የስብሰባ ጥሪ ፈቃድ ህግም የለም። እንዲህ አድርጉ የሚልም ነገር የለም። አታድርጉም፣ አታደርጉም የሚልም የለም። በመኪና መቀስቀስ ይፈቀዳልም አይፈቀደምም የሚል ህግ የለም። ስለዚህ ይሄ የህግ ክፍተት ያለ መሆኑን አጣሪ ኮሚቴው ይዞ ተመልሷል። ስለዚህ ይሄ የህግ አግባብ የለም ከተባለ በውስጠ ታዋቂነት ስብሰባ ጥሪ ከተደረገ

ቅስቀሳ ማድረግ እንደሚቻል ነው የሚታወቀው። እስካሁንም ድረስ የመጣ ነው ልምድ እንደዛ ነው። ይሄ ነው የናንተ እምነት? አዎ የእኛ እምነት ከዚህ አንጻር ነው የሚታየው። ስለዚህ የስብሰባ ፈቃድ ከተገኘ በቀጥታ የስብሰባ ፈቃድ

ቅስቀሳና የመኪና ላይ ቅስቀሳ ፈቃድ ራሱን የቻለ እንደሌለ ካሁን በፊትም በተደጋጋሚ ይሄንን ድርጊት ስንፈጽመው የነበረ በመሆኑ ሕጉ ይሄንን የሚያካትት ባለመሆኑ በእኛ በኩል የሕግ ክፍተት ያለ መሆኑን አምነናል። ስለዚህ እርስዎ እያሉኝ ያሉት ለስብሰባው ለአዳራሹ ስብሰባ ሊሆን ይችላል ወይ? ለሰላማዊ ሰልፍ ፈቃድ ከተሰጠ ለቅስቀሳውን ፈቃድ እንደተሰጠ ይቆጠራል ነው። ትክክል ነው። ለስብሰባው ፈቃድ እንደተሰጠ ይቆጠራል ነው። በመሰረቱ ለቅስቀሳው

ለቅስቀሳው ፈቃድ እንደተሰጠ ይቆጠራል ነው። በአብዛኛው የፖለቲካ ፓርቲዎች እምነት የሚታየው ከዚህ አንጻር እንግዲህ ይህንን ያልነውን ጉዳይ አግባብ እንዳልሆነ፣ ሁለተኛ ሰላማዊ ሰልፍም ለማድረግ ፈቃድም ለመጠየቅ የማሳወቅ

ግዴታ እንጂ ይሄንን አድርጉልን ብለን የመጠየቅም ግዴታ የለብንም። ይሄ ህግም አዋጅም አለን። ይሄ ምን ያህል አሳሪ ነው? ይሄ አሁን ለምሳሌ ኮሚቴ ተቋቋመ። ገዢው ፓርቲ ኢህአዴግ ያለበት፣ ሌሎች ተቃዋሚ ፓርቲዎችም ያላችሁበት ኮሚቴ ነው። ይሄንን ያጣራው ይሄ ያጣሪው ኮሚቴ ያመጣው ውጤት ምን ያህል አሳሪ ነው? ምን ያህል ይገዛል

እዛ ያላችሁት አባሪ የሆናችሁትን ፓርቲዎች ሌሎቹንም ምን ውጤት ያመጣል ብላችሁ ጠብቃላችሁ? ማለት ነው ይሄ በእኛ በኩል ይሄ ውሳኔ በሚመጣበት ወቅት ኢህአዴግም እንደዚሁ በመግባባት ይቀበለዋል የሚል እምነቱ ነበረን። ይሄ ካልሆነ ግን ይሄን ጉዳይ እያጸደቅ ናቸው ባሉ የመተዳደሪያ ደንቦች መሰረት እንደገና ጥያቄውን አቅርበን ኢህአዴግን

ውሳኔውንንና እንቢተኝነቱን የሚፈትሽበትን መንገድ እንደገና ጥያቄ ማቅረብ እድሉ ይኖራል። ከዚህ አንጻር ሌሎች የተቃዋሚ ፓርቲዎችም በዚህ ጉዳይ ላይ ሙሉ በሙሉ ማለት ይቻላል ይህንን ውሳኔ ተቀብለውታል። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል የሆኑ የተቃዋሚ ፓርቲዎች ሙሉ በሙሉ ሲሉ ስንት ናቸው? ለምሳሌ ስንቶች ተቀበሉት? ስንት ናቸው አጠቃላይ የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ስንታችሁ ተቀበላችሁት? ዘጠኝ ነን። ከዘጠኙ ውስጥ ኢህአዴግ ብቻ

ሳይቀበለው ስምንቱ ተቀብለውታል። ከዚህ በኋላ እንገዛበታለን ወይስ ተቀበል ነው ሲባል ምንድነው? ለአድማጭ ግልጽ ማድረግ ተቀበል ነው ሲባል ይሄ ነገር አጣሪ ኮሚቴው ይዞት የመጣ የድምዳሜ መጠየቅ የሚገባው ክፍል

በህግም አግባብ እንዲጠየቅ የሚያደርግና ፓርቲያችንን የደረሰበትን በደል ሊክስ የሚችል አይነት ውሳኔ ነው። አጣሪ ኮሚቴው በዚህ ሪፖርቱ የሐምሌ 12ቱ የኢዴፓ የስብሰባ ጥሪ እንዲደናቀፍና አባላቱም እንዲታሰሩ መደረጉ ተገቢ ያለመሆኑን አረጋግጧል ሲሉም ዶክተር ጫኔ ያስረድተዋል። በማጣራቱ ስራ የተሳተፈውና በሪፖርቱ ላይም የፈረመው ገዢው ፓርቲ ኢህአዴግን በኋላ ላይ

አልቀበለውም ብለዋል ሲሉ የኢዴፓው ፕሬዝዳንት ተናግረዋል። ገዢው ፓርቲ ኢህአዴግና የአዲስ አበባ አስተዳደር የስራ ኃላፊዎች በጉዳዩ ላይ አስተያየት እንዲሰጡ ለማድረግ ያደረግኩት ጥረት ለጊዜው አልተሳካም። ከተሳካና አስተያየታቸውን ካገኘሁ በቀጣይ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት የዛሬ 40 ዓመት ከባለቤታቸው ጋር ሆነው አዲስ አበባ ውስጥ ፊስቱላ ሆስፒታልን የመሰረቱት የ90 ዓመቷን ካትሪን ሃምሊንን

ለኖቤል የሰላም ሽልማት በእጩነት አቅርቧል። ማርተ ቫንደር ቮልፍ ከአዲስ አበባ የላከችው ዘገባ አለ፣ ሄኖክ ሰማ ጊዜር ያቀርበዋል። በአዲስ አበባ ከተማ በሚገኝ እጅግ የተዋበ ግቢ ውስጥ በአግባቡ የተጠበቀ ተቋም አለ፣ ፊስቱላ ሆስፒታል። ፊስቱላ በአንድ ሰው አካል የደም መዘዋወሪያ ወይም አንጀት ላይ ሊከሰት የሚችል የሰውነት አካል መሸንቆር ወይም መቀደድ ነው።

ከ40 ዓመት በፊት ይህንም በሽታ የሚያክም ማዕከል በኢትዮጵያ ባለመኖሩ ዶክተር ካትሪን ሐምሊን አሁን በሕይወት ከሌሉ ባለቤታቸው ጋር ሐኪም ቤቱን አቋቋሙ። በሌሎች ሐኪም ቤቶች ከሚሰጡ አገልግሎቶች በተለየ መልኩ መጣበብ የማይታይበትና በአግባቡ አገልግሎት በመስጠት ላይ የሚገኝ ተቋም ነው። 147 የመኝታ አልጋዎች ባሉበት ሆስፒታል የሕክምና እርዳታ በማግኘት ላይ ከሚገኙት ሴቶች መካከል ከአርሴ የመጣችው ራሂማ።

ከሦስት ወራት በፊት ነበር የወለደችው። ከወሊድ ጋር በተያያዘ በተፈጠሩ የጤና ችግሮች ለፊስቱላ ተጋለጠች። እኒ ብቅሴት ከሆስፒታል እንደ ተመለስ ኩሽንቴ ያለ ቁጥጥር ይፈስ ጀመር። መጀመሪያ በጥቂቱ ነበር የሚፈሰው። ለሰዎች ሳልናገር ደብቅ የቆየሁና ከ15 ቀናት በኋላ ፈሳሹ እየተበራከተ ሲሄድ በቅርብ ወደሚገኝ ሆስፒታል ሄድኩኝ። እንደ ራሂማ

የፊስቱላ በሽተኛ የሆኑ ሴቶች ቁጥር በአፍሪካ የበዙ ናቸው። የተሟላ የወሊድ ሕክምና የሚሰጡ ተቋማት ጥቂት በመሆናቸው ከ16 ሴቶች አንዷ ለፊስቱላ ወይም ሌሎች ከወሊድ ጋር የተያያዙ የጤና እክሎች ይጋለጣሉ። በሽንት መቆጣጠሪያ ፊኛ ላይ የሚከሰት ቀዳዳ ነው ፊስቱላ። በዚህ የተነሳ ከፊኛው ፈሳሽ እየተንጠባጠበ መፍሰስ ይጀምራል። በዚህ በሽታ የተጠቁ ሴቶችም ከማኅበረሰቡ ይገለላሉ

በቤታቸው ውስጥም ጭምር እንዲሁ። አውስትራሊያዊቷ ሐኪም ዶክተር ካትሪን ሐምሊንና ባለቤታቸው በ1952 ዓ ምት ነበር ወደ ኢትዮጵያ ነርሶችን ለማሰልጠን የተጓዙት። ከዚያን ጊዜ ጀምሮ የኢትዮጵያውያንን እናቶች ሕይወት ለማሻሻል የወቅቱን ቴክኖሎጂ በመጠቀም ላበረከቱት አስተዋጽኦ ለዓለም የሰላም ኖቤል ሽልማት ታጭተዋል።

የፊስቱላ ሆስፒታል ሥራ አስኪያጅ ማርቲን አንድሩስ፣ ዶክተር ሃምሊን ትሑት ሰው በመሆናቸው በራሳቸው ላይ አትኩሮት መሳብ አይፈልጉም። ዶክተር ሃምሊን መታጨታቸው አስደስቷቸዋል፣ ግንዛቤ ለማስጨበት ይረዳል የሚል ተስፋ እንዳላቸውም አንድሩስ ተናግረዋል። ትልቁ ስጋታቸው በገጠር አካባቢዎች የጤና ባለሙያዎች እጥረት መኖሩ ነው።

ይህንን ችግር ለመቅረፍ ግንዛቤ በመፍጠርና በዚህ ጉዳይ ላይም ለውጥ ያመጣል፣ ይጠቅማል ብለው ያስባሉ። ፊስቱላ ሆስፒታል ስራውም በኢትዮጵያ ውስጥ በአምስት ከተሞች አስፋፍተዋል። በዚህ የሕክምና ማዕከል አርባ ሺህ ሴቶች የታከሙ ሲሆን በርካታ ነርሶችም ሰልጥነዋል። ነርስ ትናደው በቀለ ከአንድ የነርሶች ማሰልጠኛ ተቋም ተመልምለው በፊስቱላ ሆስፒታል መስራት ከጀመሩ 26 ዓመት ሆኗቸዋል። ዶክተር ሐምሊን ጥሩ አስተማሪና አርአያ እንደሆኑ ይናገራሉ።

ማንም ሰው ስራቸውን ሲሰሩ በመመልከትና በመከታተል ብቻ ይማራል። በስራቸውና ምግባራቸው ሌሎች ሰዎች እንዲያደርጉ የሚፈልጉትን በአርአያነት ያሳያሉ። አስተማሪነታቸው ተምሳሌታዊ ነው። በኢንዱስትሪ በሰለጠነው ዓለም ፊስቱላ ከተወገደ 100 ዓመት ሊሆነው ነው። በበርካታ በማደግ ላይ የሚገኙ ሀገሮች ደግሞ በሺዎች የሚቆጠሩ ሴቶች በበሽታው ተጠቅተዋል።

የአዲስ አበባ ፊስቱላ ሆስፒታል አሰራር በሌሎች የዓለም አካባቢዎችም በምሳሌነት እንዲሁም በተግባር እየዋለ ነው። በየአመቱ ካደጉ ሀገሮች ሐኪሞችን በማስመጣት ኢትዮጵያውያን ባለሙያዎችንም ያሰለጥናሉ። ወጪውም በግለሰቦች ልገሳ የሚሸፈን ነው። የፊስቱላ ሆስፒታል ታካሚዎቹን ገንዘብ አያስከፍልም። የሰላሳ ዓመቷ የፊስቱላ ታካሚ አማረች ሆስፒታሉ ባደረገላት የጤና ክብካቤ ደስተኛ ናት።

በሽታው ያ ታመ የቀኑ ሲደርሰኝ መሞት እንጂ ምን አለ? ሌላ ነገር ሌላ ነገር የት ሀገር አቃለሁ? የት ይሄዳለሁ? እነኚህን ሴቶች የሚረዱት ዶክተር ካትሪን ሃምሊን በነገው እለት ይፋ በሚሆነው የኖቤል የሰላም ሽልማት ታጭተዋል። አሸናፊ የሆኑ ይሆን?

ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ በኢቦላ አብዝቶ የተጠቁት ላይቤሪያ እና ሴራሊዮን የጤና ባለሙያዎችና ሰራተኞች የአደገኛ ሁኔታ ክፍያ እንዲታሰብላቸው እየጠየቁ ናቸው። በሌላ በኩል ደግሞ ሴራሊዮን ውስጥ የቀብር ሰራተኞች ሳምንታዊ አበላችን አልተከፈለንም ብለው ስራ በማቆማቸው አስከሬኖች በየመንገዱ ወዳድቀው እየታዩ ነው ተብሏል።

ላይቤሪያ ውስጥ ደግሞ በሺዎች የተቆጠሩ የተባሉ የጤና ሰራተኞች ከፊታችን ሰኞ ጀምሮ ስራ ለማቆም እየዛቱ ናቸው። ፕሪንስ ኮሊንስ ከሞንሮቪያ ላይቤሪያ የዘገበውን አካታ አን ሉክ ከዳካር የላከችው ዘገባ አለ። ሶሎሞን አባተ ያቀርበዋል።

አስራ አምስት ሺህ አባላት ያሉት የላይቤሪያ የጤና ሠራተኞች ማኅበር የፊታችን ሰኞ ጥቅምት 3 2007 ዓ ም አድማ እንዲመቱ ለአባላቱ ጥሪ ማስተላለፉን ገልጿል። የማኅበሩ ዋና ጸሐፊ ጆርጅ ዊልያምስ በሰጡት መግለጫ ለሠራተኞቹ የአደገኛ ሁኔታ ክፍያ እንዲታሰብላቸው፣ ጥቅማ ጥቅሞችና የተሻሉ ደህንነታቸው የተጠበቀ የሥራ ሁኔታዎች እንዲመቻቹላቸው ጠይቀዋል።

የሰራን ካለው የስራ አይነት ጋር ሲታይ የሚከፈለን ጨርሶ የሚመጣጠን አይደለም። ይህን ደግሞ መንግሥታችን ለረጅም ጊዜ ሲነግረን ኖሯል። እንግዲህ

ማናችንም ይህንን አንቀበልም የጤና ባለሙያዎች ማኅበሩ ለአባላቱ እንዲከፈላቸው እየጠየቀ ያለው በኢቦላ እንክብካቤ መስጫና ሕክምና ማዕከላቱ ውስጥ እንደሚሠራው የሥራ ዐይነት በወር ከ500 እስከ 1500 የአሜሪካ ዶላር የሚደርስ ደመወዝ ነው መንግሥቱ የሚናገረው ያንን ያህል ገንዘብ መክፈል እንደማይችል ነው የኢቦላ እንክብካቤና ሕክምና የሚሰጡ የጤና ሠራተኞች ቫይረሱን ከሚያስተላልፉ

ከህሙማኑ ከሚወጡ ፈሳሾች ጋር እጅግ በቀረበ ሁኔታ ለመነካካት የተጋለጡ በመሆናቸው የሚሰሩበት ሁኔታም አደገኛ መሆኑን ይናገራሉ። በአሁኑ የምዕራብ አፍሪቃ የኢቦላ ወረርሽኝ ቢያንስ 348 የጤና ባለሙያዎች በኢቦላ ቫይረስ መያዛቸውንና ከመካከላቸውም 186ቱ መሞታቸውን የዓለም የጤና ድርጅት አስታውቀዋል። ከዚህ ጉዳት ግማሹ የደረሰው ደግሞ ላይቤሪያ ውስጥ ነው።

ላይቤሪያ ውስጥ ከጤና ተቋማቱ ግማሽ የሚሆኑት ባለፈው ነሐሴ ተዘግተዋል። መንግሥት ለጤና ባለሙያዎቹ የመከላከያ አልባሳትን እስካሁን እንዳልሰጣቸው የጤና ባለሙያዎች ማኅበሩ ይናገራል። ሁለቱም ማለትም የላይቤሪያም የሲየራ ሊዮን መንግሥታት

እንዲሁም ዓለም አቀፎቹ መንግሥታዊ ያልሆኑ የረድኤ ድርጅቶች ለህሙማኑ ድጋፍና እንክብካቤ ሕክምና ለመስጠት በኢቦላ የሞቱትንም ለመቅበር በቅድሚያና በስፋትም የሚተማመኑትና የሚመረኮዙት በሀገሬው ሠራተኛና ባለሙያዎች ላይ ነው። የላይቤሪያ የጤና ባለሙያዎች ከፊታችን ሰኞ ጀምሮ ሥራ እናቆማለን ሲሉ መዛታቸው ብዙ ስጋት አሳድረዋል።

በፍጥነት እያደገ ያለውን የሕክምና ፍላጎት ለመድረስ ሲባል ተጨማሪ የኢቦላ እንክብካቤ የጤና ማዕከላትን ለመክፈት ታስቦ የነበረውን እቅድም ያስተጓጉላል። በነገራችን ላይ በኢቦላ እየታመመ ያለው ሰው ቁጥር በየወሩ በእጥፍ እየጨመረ መሆኑን ባለሙያዎቹ እየተናገሩ ነው። በላይቤሪያ የዓለም የጤና ድርጅት ተወካይ የሆኑት ዶክተር ፒተር ግራፍ የአድማውን ሐሳብ እንዲቀይርና እንዲሰርዘው ለጤና ባለሙያዎች ማኅበሩ

ጥሪ አስተላልፈዋል። እስካሁን የሰራችሁትና የጨበጣችሁትን ውጤት እንዲሁም ቁርጠኝነታችሁን በማልመጥ የምታባክኑበት ወይም አደጋ ላይ የምጥሉበት ጊዜ አይደለም። አሁን ማልመጥ ወይም ማዝገም ማለት አገልግሎቶቹና ጥራታቸው ተናዱ ማለት ነው። ማልመጥ ወይም ማዝገም ማለት እስካሁን ሲሰሩ የቆዩትና ወደፊትም ለመስራት በሚፈለጉት ላይ እጅግ የበዛ ሥራ መጫን

ለአደጋም ይበልጥ እንዲጋለጡ ማድረግ ማለት ነው። እናም ማልመጥ ወይም ማዝገም ማለት እነዛን የምትጨነቁላቸውን የምትንከባከቧቸውን ሰዎች ያለ አግባብ ለአደጋ አጋልጦ መስጠት ማለት ነው። ይህንን የፊታችን ሰኞ እናደርገዋለን ሲሉ የላይቤሪያ የጤና ሠራተኞች ወይም ማኅበራቸው የዛቱትን አድማ የሀገሬው ሰው እየጠራው ያለው አልምጥ ወይም አዝግም በሚል ስያሜ ነው።

በእርግጥ አሉ፣ የደብሊው ኤች ኦ የላይቤሪያ ተጠሪ ዶክተር ፒተር ግራፍ። የማኅበሩ ብሶት ለውይይት እንዲቀርብ አግባብነት ያለው ጉዳይ ነው። ደግሞም መንግሥቱ መፍትሔ ለመፈለግና ለማግኘት እየጣረ እየሠራ መሆኑንም ግራፍ አመልክተዋል።

አድማጮች የመጽሔት ክፍለ ጊዜን አጠናቀናል። ከዚህ በሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለትና ሀያ አምስት አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ ላይ የምናስተላልፍላችሁ ስርጭት እንዳለ ታውቃላችሁን። እንድታደምጡን ጋብዛችኋለን።

በኢንተርኔትም ዌብሳይታችን ላይ ጎብኙን። ቪኦኤ ኒውስ ዳት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ።

ፕሮግራሙን እየመራልን ያለው ቴሌላይም ባክ ነው። እንዲሁም አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየንን። አሁን በስልክ ከላካችሁልን አስተያየቶቻችሁ ጥቂቱን እናሰማ። ሰጠ አስተያየት ላይ የኢትዮጵያን ፓስፖርት ስለ አልያዛችሁ ስለ ኢትዮጵያ

ነጻነትና ሰብአዊነት መናገር አትችሉም ስላሉት ሰውዬ ነው። ገርሞን እንዴ! ፍትሀዊነት ነጻነት የዓለም አቀፍ አጀንዳ እንደሆነ እንዴት እስካሁን ሳይሰሙ ቀሩ? እንኳን በትውልድ ኢትዮጵያዊ የሆኑ ግለሰቦች ቀርቶ ማንም የሰው ልጅ በየትኛውም የምድር ፕላኔት ላይ ይኖር

ሰው እንደተበደለ ነጻነትና ፍትህ እንዳጣ ከሰማ የመቃወም ግፈኞችን ግፋቸውን የመግለጽ መብትና ነጻነት እንዳለው እንዴት ሳይረዱ ቀሩ? በእውነቱ መሃይምነት ማንንም አይጠቅምም እና ሳያውቁት ቀርተው ነው ወይንስ እንዴት ነው በሚል ነው። ስለ ትብብራቸው አመሰግናለሁ። ተመስገን ከዲሲ

ሀሎ፣ ቪኦኤዎች እንደምን አላችሁ? ሰላም ናችሁ ወይ? በዋሽንግተን ዲሲ በኢትዮጵያ ኤምባሲ በኩል የተደረገውን የግርግርና የጥይት መታኮስ ሁኔታ ሚዛናዊነቱን የጠበቀ መልእክት ያስተላልፈው አዲሱን በቅድሚያ ማመስገን እፈልጋለሁ። በሌላው በኩል

ጥይት ተኮስ የተባለው አካል የሀገሪቱ መንግስት ያለመከሰስ መብት አላነሳም ስላለች ከሀገሪቱ ወጥቷል ተብለዋል ሰምተናል። ተቃዋሚዎቹስ ያለ ኤምባሲው ፍቃድና ያለ ሀገሪቱ ፍቃድ አጥር ዘለው በመግባት እና ባንዲራ አውርዶ ሌላ ባንዲራ በመስቀል ህጉ እንዴት ይመለከታቸዋል? ለዚህ የህግ ባለሙያ ጠይቃችሁ ልታብራሩልኝ ነው። ጥያቄ እያቀረብኩት ያለሁት እና አመሰግናለሁ። አምባቸው በየነ ነኝ ክፍል ዳልፊያ

ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። ተዘዋዋሪ ግን በነጻ የምትደውሉበት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን ከምሽቱ

ሶስት ሰዓት ተኩል ሆኗል አዲስ አበባ ላይ። ወደ ሁለተኛ የዝግጅታችን አጋማሽ እንሸጋግራለን።

ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፈው የሐሙስ ምሽት መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ ተሸጋግረናል። ሶሎሞን እንዳለው በኢቦላ ላይ የሚያተኩር ቅንብር ነው አሁን የሚኖረን። በቅድሚያ ግን አሉላ አንድ አሉላ ከበደ አንድ የፕሮግራም መልእክት አለው።

አመሰግናለሁ፣ ቆንጅትና ሰለሞን። የፕሮግራም መልእክቱ በዚህ ሰዓት አድማጮች እየሰሙ ያለው ሙዚቃ እንደሚያሳብቀው በዚህ ፕሮግራም የሚቀርበው ባህልና ማህበረሰብ ቀደም ብሎ በተዋወቀው ልዩ ፕሮግራም ሳቢያ አለመኖሩን ዘመን በጠገበው ቅኔ ጠባይና ዜቤዎቹ ዙሪያ የጀመርነው ለዛሬ አለመኖሩን በልዩ ፕሮግራም ምክንያት ለሌላ ጊዜ መተላለፉን ለማሳወቅ እንዳይቀር ግን ቅምሻ

መጋቢ ሐዲስ እርስዎ መምህርም ኖትና በኋለኛው ሀሳቦ ላይ የቀደሙትን ባለቅኔዎች ይገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወደ በስራዎቻቸው የተዋወቅ ናቸውን ጥሩ ጥሩ ወጣት ገጣሚያንም ጠቅሰዋል። ባለቅኔ ማን ነው? ለእርሶ አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? ምን ሲሆን ነው? ምን ሲሰራ ነው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ

ለራሴ ሾፌር እንጂ ተሳፋሪ ነው ብያለሁ። ምንም ለራሴ ፋና ወጊ መንገድ ተራጊ እንደ ዮሐንስ መጥምቅ ወዳናው ሸለቁ ተራራዊ ይዳድ እያለን አዲስ መንገድ ሲየሚያሳይ እንደው በዚህ በዘመናዊ ስነ ጽሑፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች

የስነ ጽሁፍ ሰዎች ናቸው የሚባለው፣ ታውቃለህ አንተ። ለምሳሌ ሳይንሳዊ ልብወለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኝ። መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ደራሲያን ሾፌሮች ናቸው ይላሉ እንግዳችን መጋቤ ሐዲስ ሸቱ ዓለማየሁ በዚህ ቀደመው ና በሌሎችም ዙሪያ ቅኔን አስመልክቶ ያደረግነው ውይይት በሌላ ጊዜ ሊቀርብ ነው። አሁን ወደ ልዩ ፕሮግራም እናልፋለን።

እናመሰግናለን አሉላ። ልዩ ዝግጅቱም እንግዲህ አንተው ጋር ያቆየናል። ዩናይትድ ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ዳንከን

ትናንት አርፈዋል። ያንም ተከትሎ አነጋጋሪ የሆኑ ጉዳዮች እየተፈጠሩ ነው። በኢቦላ ወረርሽኝ ላይ ትኩረት የሚያደርገው ተከታታይ ዝግጅታችንም ለምሽቱ ይህንኑ መነሻ አድርጎ የተቀናበረ ውይይት ነው የያዘው። ሙያዊ ማብራሪያውን የሚሰጡን ዶክተር በስርዓት ኃይለ መስቀር በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዳይሬክተር ናቸው። አሉላ የዝግጅት

አቶ አዘጋጅና አቅራቢያ እንትን ሆነው ወደ አንተ መልሳለሁ።

ዶክተር ብስራት ኃይለ መስቀል የኢቦላ ወረርሽኝና አማራጭ የሙከራ ህክምናዎችንም በተመለከተ ተከታታይ ውይይታችን ቀጥሏል። ቶማስ ኤሪክ ደንከን የተባሉ ህመምተኛ ከዚህ ቀደም ባለው ውይይታችንም አንስተናቸዋል፣ የሙከራ ህክምና ከተጀመረላቸው በኋላ በትላንትናው ዕለት ከዚህ ዓለም በሞት ተለይተዋል። የእሳቸው ማረፍ በርከት ያሉ ጥያቄዎች እንዲነሱ አድርጓል። በርግጥ ይህ ለመጀመሪያ ጊዜ ለእርሳቸው የተሰጠ የሙከራ መድኃኒት ፍቱንነት ሳይኖረው ቀርቷል ወይ ከሚለው አንስቶ

ሌሎች ምክንያቶች እንዲጠየቁ አድርጓል። ለህመሙ መጋለጣቸው የታወቀው ቆይቶ ነው፣ ህክምናው የተጀመረው ቆይቶ ነው፣ ያሉበት ሁኔታ ተባብሶ ነበር። በርከት ያሉ ጥያቄዎች እየተነሱ ነውና፣ እስኪ እነኚህን ጥያቄዎች ለመመለስ ሚስተር ደንከንንም ለዚህ በሽታ ከተጋለጡበት አሁን ለህልፈት እስከበቁበት ያለውን ሁኔታ በወፍ በረር መለስ ብለን በመመልከት ብንጀምር። አዎ፣ ሚስተር ደንከን እዛ ሀገሩ በቅጽል ስማቸው ኤሪክ ተብለው ነው የሚጠሩት።

ወደ አሜሪካ ሀገር ለመጀመሪያ ጊዜ ነው የመጡት። ሲመጡ መታመማቸውን አያቁም ነበረ። ከመጡ በኋላ ነው የታመሙት። ሀገራቸው ብዙ ስራ ሰርተዋል። ጎረቤታቸውን እረዳለሁ ብለው ነው ይሄን በሽታ ሊይዛቸው የቻለው። ግን መያዛቸውን አላወቁም ነበረ እና እዚህ ሀገር ከመጡ በኋላ ቴክሳስ የሚባለው ስቴት ሄደው የድሮ ከአስራ ዘጠኝ አመት በፊት የነበረች ጓደኛቸውን ለማግኘት ብለው ነው የመጡት። ልጅ አላቸው። አስራ ዘጠኝ አመት ልጅ

ያን ለማየት ብለው መጥተው እዚህ አሜሪካ ሀገር እግራቸው ከረገጠ በኋላ ነው እንግዲህ ይሄ በሽታ የታየባቸው እንዳ እንደታየባቸውም ሄደው ነበረ በድንገተኛ ሆስፒታል ገብተው ነበር፣ እዛው ቴክሳስ ውስጥ ግን በጊዜው የነበሩት ሐኪሞች ኢመርጀንሲ ሩም ያሉት ከኢቦላ ጋር ሳያገናኙት ቀርተው የሆድ መም ማስቀመጥ ማስታዋቅ፣ ማቅለሽለሽ ስለነበረ እና ለማቅለሽለሹ ና ለማስታወቁ የሚሆን መድኃኒት አንቲባዮቲክ ፈተው

ወደ ቤታቸው መልሰዋቸዋል። ከዛ በኋላ ነው እንደገና ከአራት ቀን በኋላ ታመው በሽታቸው እየጠና ሲመጣ ተመልሰው ሆስፒታል ሲገቡ ነው። እንግዲህ ያን ጊዜ ነው ለመጀመሪያ ጊዜ የኢቦላ በሽታ ሊሆን ይችላል ተብለው ለብቻው በተለየ ክፍል እንዲቀመጡ የሚያስፈልገው ጥንቃቄ ሁሉ የተደረገላቸው።

እንግዲህ ለምን መጀመሪያ ላይ አልታወቀላቸውም የሚለው ብዙ ምክንያቶች ሊኖሩ ይችላሉ። ብዙም እያነጋገረ ነው። እንዳሉት ደግሞ ቀደም ሲል አለመታወቁ ጊዜም የሚወሰደ ይመስላል። የምርመራውም ሂደት ሕክምናውም ፈጥኖ እንዳይጀመር አዋጥቷል የሚል ጥያቄ የሚያነሱ ወገኖች አሉ። አዎ ለነርሶቹ ከላይቤሪያ እንደመጡ ተናግረው ነበር። ግን ያ የሰጡት መረጃ በትክክል በሙሉ ሐኪሞቹ ይዩት አዩት ሐኪሞቹ ራሳቸው በጊዜው

ኢቦላ ገና መምጣቱ ስለነበረ ምን ያህል ጥርጣሬ ይኖራቸው አይኖራቸው ከኢቦላ ጋር ያገናኝት አያገናኝት የታወቀ ነገር የለም ግን ብዙ ምክንያቶች አሉ። ለሰውየው መሞት ምክንያት የሆነው አንደኛ ይሄ ጊዜ የፈጀው ነው። ስድስት ቀን ሙሉ ሕክምና ሳያገኙ ሆስፒታል ደርሰው ሕክምና ፈልገው፣ ግን የሚያስፈልገው ስላልተደረገላቸው ትልቁ ተስተዋር ያደረገ ይመስለኛል። ከዛ ሆስፒታልም ከገቡ ኢቦላ መሆኑ ከታወቀ በኋላ

በላቦራቶሪ ሁሉ ከተረጋገጠ በኋላ ስለ ስድስት ቀን ያህል ምንም ለሌሎቹ የተደረገላቸው መድኃኒት አልተጠጣቸውም ነበረ። ብዙ ምክንያቶች አሉ። አንደኛ ዚ ማፕ የሚባለው ከሳቸው በፊት ለታመሙት በሽተኞች የተሰጠው መድኃኒት አቅርቦቱ ስላለቀና ተጨማሪ ዶስ ስላልነበረ መሰጠት አልተቻለም። ስለዚህ ሌላ በጥናት ላይ ያለ መድኃኒት ተሰጥቷቸዋል። ብሪንት ሲዶፎቪር የሚሉት ነው። እሱ ተሰጥቷቸዋል። እንግዲህ ለየት የሚያደርገው ምንድን ነው?

ሌላም ሰው ብሪንሲዶፎቪር ተሰጥቶት አሜሪካዊ ያለ ከዛው ከላይቤሪያ የመጣ እሱ ግን ተጨማሪ ከዚህ ከመድኃኒት ተጨማሪ የመጀመሪያው የዳነው አሜሪካዊ ሐኪም ስለ ዳነ የእሱ ደም ተጣርተው ውስጡ ሰውነት ውስጥ ያለው ኬሚካል ተሰጥቶታል ተጨማሪ።

ሴረም የሚባለውና ከደም ውስጥ የተቀዳ የደም አካል የሆነ በሰውነት ውስጥ የበሽታ መከላከል ኃይልን መቀስቀስ የሚችል ህክምና ነው እያስረዱን ያሉት። እስኪ ዘርዘር ያርጎለን። አዎ እንግዲህ ይሄ ከአሁን በፊት ለብዙ ጊዜ በህክምና ላይ ያለ ልምድ ነው። አንዳንድ በሽታዎች ሰውነታችን እንደ ክትባት ክትባት ራሱ የሚሰራው ሰውነታችን ራሱን በራሱ የሚጠብቅ የተለዩ በሽታ የሚከላከሉ ሴሎች ያመነጭ እና አንታይ ባዲ እንላቸዋለን

ያ አንታይባዲ ያ ቫይረስ ወይ ያ ጀርም ሰውነታችን ሲገባ ሰውነታችን የራሱን መከላከያ ሰርቷል ማለት ነው እና አንዳንድ ጊዜ ያን መከላከያ ከሰሩ ሰዎች ደም ይቀዳና ያ መከላከያ ሴሎች ተጣርተው ከደም ውስጥ ይወጡና በመርፌ መልክ ለሰዎች ይሰጣሉ። ይሄ የታወቀ ነው ከደም ከሰላሳ አመት አርባ አመት በፊት ጀምሮ በተለያየ መድኃኒቶች የምንጠቀምበት ነው

እና አሰራሩ የተለመደ ነው። ለዚህ ለኢቦላ ግን የመጀመሪያው ነው። ለኢቦላ ወረሽኝ ምክንያት በአሁኑ የመጀመሪያ የተደረገ ነው። እና የመጀመሪያው ሐኪም አሜሪካዊ ሐኪም ታሞ ሲመጣ እሱ ዚማፕ አግኝቶ ከዳነ በኋላ ተጠይቆ ፈቃደኛ ስለሆነ እሱ ደም ሰጥቶ ከደሙ ተጣርቶ የተሰጣቸው ሌሎች የታመሙ በሽተኞች አሉ። አንደኛው ይሄ ኮፖ የሚባለው የካሜራማን ታሞ መጥቶ

ሁለት መድኃኒት ነው የተሰጠው። ይሄ ብሪንሲዶፎቪር እንደ ሚስተር ዳንከን ተሰጥቶታል። ተጨማሪ ደግሞ የዚህ የሰውዬ ደም በአጋጣሚ ደግሞ የእሱ የደም አይነትና እና የዚህ የካሜራማኑ ደም አይነት ተመሳሳይ ሆኖ ስለተገኘ ያ ደም ተሰጥቶታል። ለሌላም ለአንድ ሴት ተሰጥቷታል። በሚስተር ደንከን ጊዜ ይሄው ሐኪም ተጠይቆ ነበር ደም እንዲሰጥ ፈቃደኛም ሆኖ ነበር። ግን ተመልሶ አልጠየቁትም።

እንግዲህ ብዙዎቹ እንደሚሉት ከሆነ የሱ ደምና የበሽተኛ ሚስተር ደንካን ደም ባይገናኝ ሊሆን ይችላል ብለው ነው ግምት የሰጠት። አድማጮቹ ውይይቷ አልተቋጨም።

በምዕራብ አፍሪካ ለቫይረስ ተጋልጠው ወዲህ የመጡትን ጨምሮ የኢቦላ ጉዳይ በዩናይት ስቴትስ የከሰተውን ይህን መሰል መረባረብና መዋከብ እንደ ኢትዮጵያና ሌሎች መሰል በአንጻሩ አነስ ያለ ወይም ጠንካራ የጤና አጠባበቅ ስርዓት በሌለባቸው ሀገሮች ሲከሰት ምን ይፈጥር ይሆን? ምንስ አይነት ዝግጅት ይጠይቃል? በሚቀጥለው ፕሮግራማችን እንመለስበታለን። ለአሁኑ ግን ዶክተር ብስራት ኃይለመስቀል እናመሰግናለሁ።

አሉላኛ ም አንተ እናመሰግናለን። አሁን ወደ ተከታዩ ቅንብር እናልፋለን። ልዩ ቅንብር ነው። ሜዳው ገደል ሆኖባቸው የሚይዙት የሚጨብጡት ጠፍቷቸው በከባድ ድንጋጤ ተውጠው ያሉት ሁለቱ የአስርና የስምንት ዓመት ልጆቿ ለዓለምና ሊዲያ

ባለቤቷ አቶ ሲሳይ ተስፋዬ ዘለለው እና ወላጅ እናት ወይዘሮ አዳነች ጉደታ ቁጭ ብለዋል። ወይዘሮ አልማዝ እምን ውስጥ ገባች ይባላል እንግዲህ። ፍለጋው ቀጥሏል። ፖሊስም ለጠቋሚዎች በሩንና ዘጠኝ ሰባት ሁለት አራት አራት ሁለት ስምንት አንድ ሰባት ዜሮ የሆነ ስልክ ቁጥሩን ክፍት እንዳደረገ ነው። እደግመዋለሁ

ለጠቋሚዎች ፖሊስ በሩንና ስልክ ቁጥር 9 7 2 4 4 2 8 1 7 0 ክፍት አድርጎ ይጠብቃል። ኢትዮጵያውያንም ለአመራማሪ ያሉትን 10 ሺህ ዶላር አሰባስበው አዘጋጅተዋል። ለመሆኑ ወይዘሮ አልማዝን ለማፈላለግ እስከ ዛሬ ምን ምን ተደረገ? በከተማዋ ኢትዮጵያውያን በኩልስ

ዜናውን በመጀመሪያ ካጋራን ከዳላሱ የኢትዮጵያውያን ማህበረሰብ ራዲዮ አዘጋጅና አቅራቢ ዘውገ ቃኘው እና ከወይዘሮ አልማዝ ቤተሰብ ጋር ቀረቤታ ካለው ከአቶ ፈየራ ሚልኬሳ ጋር አዲሱ አበበ ተወያይቷል። ዘውገ ከእሁዱ ይጀምራል።

ወደ የኢትዮጵያ ኮሚኒቲ እና ቅዱስ ሚካኤል አንድ ላይ በመሆን ሰባ ጠሩ ዋናው የሻማ በማብራት ጸሎት ለማድረግ ነው። እዛ አልፎ ያለችበትን ቦታ ለመጠቆም አስር ሺህ ብር ስጦታ ለመስጠት የአስር ሺህ ዶላር ስወሮታ አስር ሺህ ዶላሩን ወዲያው ምንም ሰዓት አልፈጀም። ሰላሳ ደቂቃ ባልሞላ ጊዜ ውስጥ ነው ወደ አስራ አራት ሺ አምስት መቶ የሰበሰብ ነው። እስካሁን ግን ምንም ፍንጭ የለም። እስከ ዛሬ ዛሬ ሐሙስ ስምንተኛ ቀኗ ነው። እንግዲህ ያው ዛሬ ሳምንት መሆኑ ነው።

ፋይፍ ኤም የወጣችው አስራ አንድ ሰዓት ከጠዋቱ ማለት ነው። ከጠዋቱ አስራ አንድ ሰዓት አንድም የተገኘ ፍንጭ የለም። በተለይ የኢትዮጵያ ኮሚኒቲ ጋራ መረዳጃ ማህበር አመራር በዚህ ጉዳይ ላይ ትኩረት ሰጥተው፣ ፖሊሶችም ትኩረት እንዲሰጡት ክትትል በማድረግ ከፍተኛ አስተዋጽኦ እያደረገ ነው። በቴሌቪዥን ቀርቦ ሲናገሩ አይቻለሁ። አቶ ብርሃን መኮንን ባለቤቷ ከተገኘ ይነግረናል እንደ ምን አይነት ባህርይ? አላት ሳትናገር ደግሞ ወጣለች ለማለት ስምንት ቀን በጣም ብዙ ነው። አስቸጋሪ ነው። እሱም ቴሌቪዥን ጣቢያዎች ሚዲያዎች ሲናገር፣ በግልም ስናነጋግረው

ተፈጥሯዊ በጣም የተረጋጋ ቤተክርስቲያን

በተለይ ለልጆቿ ከፍተኛ ፍቅር ያላት እናቷም፣ ደግሞ ቤት አሉ እንዲህ አይነት ባህሪ ተነስቶ ዝም ብሎ የመሄድ ባህሪ የሌላት እና በጣም እጅግ በጣም ነገሩ እንዳስጨነቀው ነው በተደጋጋሚ የሚናገረው እያለቀሰ ነው። በተለይ በተለያዩ በቴሌቪዥን እንዳየሁት እኔም ከባድ ነው ለሱ ለልጆች ልጆቹ አንዷን ልጅ አየሁ ልበል በቴሌቪዥን የስምንትና የአስር ዓመት ልጆች ናቸው። ወንዱ የአስር ዓመት ልጅ ነው ሴቷን ስትናገር ያየኋት ይመስለኛል ሁኔታቸው የተጎዳ መሆኑ በጣም ያስታውቃል።

አቶ ፈየራ፣ አንተ ከአቶ ሲሳይ ከባለቤቷ ጋር ጓደኝነትህ እንዴት ነው? የቆየ ነው? እዛ ነው የምተዋወቁት? የቤተሰብ ጓደኛ ነኝ። የመጀመሪያ ትውቄ ከአቶ ሲሳይ ጋር ነው። ከአዲስ አበባ ኮሌጅ ትምህርት ቤት ጀምሮ ነው የምንተዋወቀው። አንድ ሀያ ዓመት አልፎናል። ምንድን ነው አሁን በባለቤቷም በኩል በፖሊስ በኩልም ዛሬ ሐሙስ ስምንተኛ ቀን ነው እንግዲህ፣ ያለው ተስፋ ምንድን ነው? የቤተሰብ ተስፋ ያለው ነው በአሁን ሰዓት በእግዚአብሔር ዘንድ ነው። ፖሊስ ፍንጭ ያገኙትም ነው

ነገር ቢኖር የመጨረሻ ውጤት እስከሚገኝ ድረስ ይሄን አግኝተናል፣ ይሄን አግኝተናል አይሉም። ግን ሶስት አራት መረጃዎች ይኖራሉ ብሎ የሚሏቸው አንደኛ፣ ቴሌፎኗ ስትደውል ይጠራል፣ እንደ ማንኛውም ስልክ ይጠራል፣ ወደ ቮይስ ሜል ይሄዳል። ሁለተኛ ቀን ጀምሮ ቮይስ ሜል ሞላ ቢሆንም ሶስት እየጠራ ወደ ቮይስ ሜል ይሄዳል። አንድ ይሄ ያለ፣ ሁለተኛ የባንክ ፋይናንሻል አክቲቪቲ በክሬዲት ካርዷ ይኖ ሰዎች ከገባ

እሱም በካርዶቿ ምንም እንደ እንቅስቃሴ እንደሌለ ይናገራሉ መኪናዋ ቤትም ቦታ እንዳልተገኘ ይናገራሉ እነዚህ እነዚህ ነገሮች ናቸው እንግዲህ የሚከታተሉት የዛሬ ሳምንት ሐሙስ ጠዋት ከንጋቱ አስራ አንድ ሰዓት ተኩል ነው የወጣችው እና ያኔ የምትሄደው ወደ ስራ ነው ወይስ ትምህርት ቤት ልጆች ለማድረስ ነው ዘውገ ስራ ለመሄድ ነው እና ሁልጊዜ በምትወጣበት ሰዓት ነው የወጣችው ስራ እንዳልደረሰች የታወቀው ወይም መጥፋቷ የታወቀው ከሰዓት በኋላ ልጆቿን ሁልጊዜ ታነሳለች እሱ ነው የሚወስዳቸው እሷ ነች የምታመጣቸው እና ልጆቹ ከአንድ ሰዓት በላይ ዘገ

ከተለየባቸው ጊዜ አባታቸው ጋር ይደውላሉ። እሱ በተደጋጋሚ ቢደውል አታነሳም። መስሪያ ቤት ሲደውል አልገባችም፣ ዛሬ እኮ ስራ አልገባችም ሲሉት ያኔ ነው እንግዲህ ችግር እንዳለ ያወቀው። ስራ እንኳን ሄዳ እነቷ እንደሚናገሩት ወደ ቤት ተመልሳ ትደውልና ልጆቹ ተነሱ፣ የተዘጋጁ ትምህርት ቤት ለመሄድ እያለች ሁል ቀን ነው። ይሄ ነው ሩቲኗ ማለት ነው። የዛን ቀን ልምዷ ይሄ ነው ስ የዛን ቀን ሳትደውል ቀረች። ይህንን ፕሮግራም የሚያዳምጥ ሁሉ ምንም አይነት ፍንጭ ያገኘ ሰው

ለዋይሊ ፖሊስ ጥቆማ እንዲያደርግ ነው። ትንሽም እንኳን ፍንጭ ቢያገኝ ለፖሊስ እንዲያስታውቅ አደራ ነው ምለው በቤተሰቡም ሆነ እዚህ በደራስና አካባቢ የሚገኘው ማህበረሰብ ስም ቁጥሩ አለ። አዎ ዘጠኝ ሰባት ሁለት አራት አራት ሁለት ስምንት አንድ ሰባት ዜሮ ዘጠኝ ሰባት ሁለት አራት አራት ሁለት ሰማንያ አንድ ሰባ ይሄ የፖሊሱ ነው።

በነገራችን ላይ ፖሊስ ነገር ካነሳን መረጃ ይኖራል። መኪናዋ በተለይ የሆነ ቦታ ሲያልፍ ካሜራ የሚነሳበት አለ፣ ጥበቃ መኪናዋ የትም ሲሄድ እንዴት አልታየም? የተነሳ ፎቶግራፍ የመሰለ ነገር ፖሊሶችንም በጣም ያስገረመው ነገር እንግዲህ አንድ ሳምንት አለፈ፣ የመኪናው ፍንጭ እንኳን አልተገኘም። እና ይሄ በጣም ግራ ጋብቷቸዋል። እሷ መጥፋት የበለጠ መኪናውን እንኳን ፍንጭ አለማግኘታቸው እጅግ አስገርሟቸዋል። በዚህ አጋጣሚ አቶ አዲሱ ምናልባት ነው የዚህ አካባቢ አድማጮች ካሉ የመኪናው ቫን ነው

ሁለት ሺ አራት መኪና ሲልቨር ወይ ወርቃማ አይነት መልክን ያለው ታርጋው ሲቪዚ ሰማኒያ አርባ አንድ ነው። ሲቪዚ ወይም ዜድ ሰማኒያ አርባ አንድ ቴክሳስ። በነገ በተነጎዳ አንድ ነገር ከተገኘ በፖሊስ በኩል ፍንጭም ካለ ለአድማጭ ይጠቅማል የምትሉት ካለ እንመለስበታለን። አቶ ዘውገ ቃኛው፣ አቶ ፈየራ ምልኬሳ ሁለታችሁንም አመሰግናለሁ። መልካም እድል ይግጠማችሁ። እህታችን እንድትገኘ የሁላችን ምኞትና ጸሎት ነው። እግዚአብሔር ይስጥልኝ።

ጥያቄያቸው እናመሰግናለን። ሰዋዲስ ምናልባት የስልክ ቁጥሩ ሲነገር ላመለጣችሁና ወረቀትና ብዕር ይዛችሁ የምትጠብቁ ካላችሁ የስልክ ቁጥሩ የዳላስ ፖሊስ ዘጠኝ ሰባ ሁለት አራት አራት ሁለት ስምንት አንድ ሰባ ነው። የአገሩ ሰው ሰምበዲኖ ሰምቲንግ ይላል።

አንድ ሰው አንድ ነገር ያውቃል። አንድ ምልክት ያላችሁ ሰዎች ባካችሁ ለእነዚህ ሰዎች ድረሱላቸው። እናመሰግናለን፣ አዲሱ ለዝግጅትህ ተከታዩም የተፈጥሮ አካባቢ ሳይንስ ሳይንስና ሕይወት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን አባተ። የኢትዮጵያ ሳይንስ አካደሚ ከተመሰረተ

አራት ዓመት ሞላው። በሚያዝያ ሁለት ሺህ ሁለት ዓመተ ምህረት ነበር የተቋቋመው። ማምሻውን ፕሮፌሰር ማስረሻ ፈጠነን የአካደሚውን ዋና ዳይሬክተር አግኝቻ አነጋግሬ ነበር። ለመሆኑ የኢትዮጵያ ሳይንስ አካደሚ ባለፉት አራት ዓመታት ውስጥ ምን ምን አከናወነ? በእነዚህ አራት ዓመታት ካከናወንናቸው ነገሮች እንዲህ ዋና ዋናዎች የምንላቸው በመጀመሪያ የሳይንስ የመጀመሪያውን የሳይንስ ኮንግረስ ማካሄድ ነበር።

ይህ እንግዲህ በተለያዩ የእውቀት ዘርፎች የደረሱበትን ደረጃ የሚዳስስ ጥናት ነው። ይሄ ጥናት ለጉባኤ ቀርቦ የጉባኤውን ውጤት ለብዙ ዩኒቨርሲቲዎች፣ የምርምር ተቋማት እንዲሁም ለመንግስታዊና መንግስታዊ ላልሆኑ ድርጅቶች ተላልፏል። የመጀመሪያው ስራ ይሄ ነበር። ቀጥሎ ከዛ ወዲህ ከተሰሩ ስራዎች አንዱ የአየር ንብረት ለውጥ ክትትል መድረክን መፍጠር ነው። እንደምታውቁት

በአለም አቀፍ ደረጃ የአየር ንብረት ለውጥ ክትትል መድረክ አለ ሆኖም ግን በአለም አቀፍ ደረጃ እንጂ በእያንዳንዱ ሀገር ያለውን ሁኔታ የሚከታተል አይደለም አይፒሲሲ ነው እንደ ኢትዮጵያ ያሉ ሀገሮች አይፒሲሲን ማለት ነው እንደ ኢትዮጵያ ያሉ ሀገሮች በተለይ በአየር ንብረት ለውጥ ላይ ከፍተኛ ጉዳት ከሚደርስባቸው ሀገሮች አንዷ ነች። ይህንን በቅርብ መከታተል እና የሚያመጣውንም ችግር

በሀገር ደረጃም ደግሞ ይህም ቋቋም እየተወሰደ ያለውን እርምጃ ሊወሰድ የሚገባውንም በየ አመቱ የተለያዩ ምሁራን ጥናት እየሰበሰበ ለመንግስትም መንግስታዊ ላልሆኑ ተቋማትም የሚያቀርብ መድረክ በማስፈለጉ ይህንን የክትል መድረክ አቋቁመናል። ወደፊት ራሱን ችሎ በእግሩ እንዲቆምና እንዲሰራ የሚታሰብ ተቋም ነው። አሁንም ግን በጊዜው በኢትዮጵያ ሳይንስ አካዳሚ ስር ሆኖ የተቋቋመ ተቋም ነው። በሚቀጥሉት

ጥቂት ወራት ውስጥ የመጀመሪያውን አገር አቀፍ ሪፖርት ያቀርባል። እንግዲህ ሁለተኛው ስራ ይሄ ነው። ወደ ሌላ ሳይሸጋገሩ ፕሮፌሰር አንድ ጥያቄ ላንሳ አሉትና የኢትዮጵያ የመንግስት መስሪያ ቤት አለ የአካባቢ ጥበቃ መስሪያ ቤት እና አሁን በሚኒስቴር ደረጃ የተዋቀረ መስሪያ ቤት ነው መሰለኝ። ከእሱ ጋር አይደራረብም እሱ ከሚሰራቸው ስራዎች ጋር የእናንተ ጥረት ነው ወይስ ግንኙነት አለናቸው? አይደራረብም እንደውም የመጀመሪያው

ጥያቄ የመጣውና የተቋቋመው ከነሱ ጋር በተደረገ ውይይትና ከነሱ ጋር በተገኘም ድጋፍ ነው። ይሄ ኢትዮጵያ ለምታካሂደው የአረንጓዴ ልማት ስራ ላይ መረጃዎችን በየአመቱ እያጠናቀረ የሚያቀርብና ለፖሊሲ ግባት የሚሆኑ ጥናቶችን የሚያቀርብ ተቋም በመሆኑ ለዚህ መስሪያ ቤት ለሌሎችም

ድጋፍ የሚሰጥ ተቋም ነው። በዚህም ነው እንግዲህ ከነሱ ጋር በተደረገ ውይይት ተቋቋመ። ነው። እሺ ይቀጥሉ ፕሮፌሰር ወደ ሚቀጥለው። ከዚህ ሌላ እንግዲህ በሰፊው የሰራንበት በተለይ ባለፈው አመት በባዮቴክኖሎጂ ዙሪያ ነው። እንደምታውቀው የባዮቴክኖሎጂ ጥናት በኢትዮጵያ ውስጥ በከፍተኛ ደረጃ የሚካሄድ አይደለም። ይህም የሆነበት ምክንያት ባዮቴክኖሎጂ የሚያመጣውን ጉዳት በማሰብ በዚህ ዙሪያ ላይ ምርምር ከማካሄድ

በተለይ ደግሞ ከዘረመል ጋር የተያያዘው ምርምር ከማካሄድ ይቀረሻል የሚል በር የዘጋ ፖሊሲ ነው የነበረው። ይህንን ለማስቀየር ኢትዮጵያ የሚጠቅማትን እየያዘች እንድትከላከል ጉዳቱን እንድትከላከል ያስፈልጋል በሚል አንድ ዘጠኝ ወር የፈጀ ህዝባዊ መድረክ ውይይት መድረክ አዘጋጅተን የተለያዩ ምሁራን ለህዝብ ገለጻ አድርገው በመጨረሻ ዓለም አቀፋዊ ጉባኤ በዚህ ጉዳይ ላይ ተካሂዶ እንደውም አንድም በዚህ ጥናት ላይን

የመጣ ውጤት ብለን ነው የምናስበውም። በአሁኑ ጊዜ የፖሊሲ ለውጥን እየመጣ ነው። እንግዲህ ባለፈው ዓመት በሰፊው የሰራንበት ስራ የባዮ ቴክኖሎጂን ምርምር በኢትዮጵያ ውስጥ ከአስፈላጊ ጥንቃቄ ጋር እንዲካሄድ ለማድረግ የእውቀት ድጋፍ መስጠት ነበር። ፕሮፌሰር ለአድማጮቻችን ግልጽ ለማድረግ ያህል ምንድን ነው ባዮቴክኖሎጂ? ምንድን ነው የሚያካትተው በውስጡ? ለምንስ ነው ስጋቶችን የሚፈጥረው? ባዮቴክኖሎጂ ህይወት ያላቸውን

ነገሮች በመጠቀም ለቴክኖሎጂ ግልጋሎት ማዋል ማለት ነው። ስጋቱ ዘረመል ላይ የሚደረግ ምርምር በተለይ ኢትዮጵያ የብዝሃ ህይወት ሀገር በመሆኗ እንዲህ በሰው ልጆች የተቀየሩ ዘረመሎች በሚመጡበት ጊዜ የብዝሃ ህይወቱን አደጋ ላይ ሊጥሉስ ይችላሉ የሚል ስጋት በመኖሩ፣ ሁለተኛም ደግሞ እነዚህ ከዘረመል ጋር በተያያዘ የሚመጣ የባዮቴክኖሎጂ ውጤት የሚያመጣው ጉዳት ስለማይታወቅ

አስቀረቱ የተሻለ ነው ተብሎ ስለሚታመን፣ ይሄ በእንግሊዝኛው ጄኔቲክ ኢንጂነሪንግ የሚባለው ማለት ነው። ጄኔቲክ ኢንጂነሪንግ የሚባለው እንደማለት ነው። እንግዲህ በዚህ ዙሪያ ላይ እውቀትን የተመሰረተ እውቅታ የተመሰረተ የፖሊሲ አስተያየት ለመስጠት አገር አቀፍ ጉባኤ ዓለም አቀፍ ጉባኤ ያያ አካሄደን ለመንግስትም ሪፖርታችን አቅርበን

በአሁኑ ጊዜ የፖሊሲ ለውጥ እየታሰበ እንደሆነ እንደውም ለምክር ቤት እንደቀረበ ታውቃለን። እንግዲህ ባለፈው ዓመት የተሳተፍንበት ረቂቁ መንገድ አንደኛው ዘርፍ ይሄ ነው። ከዚህ ሌላ አሁን የምንሰራቸው ስራዎች አንደኛው ኢትዮጵያ ውስጥ የሳይንስና የቴክኖሎጂ የሰው ኃይል ጥናት በሰፊው ተካሂዶ አያውቅም። ይሄ ማለት እንግዲህ የሚፈለገው የሳይንስና የቴክኖሎጂ የሰው ኃይል

ምን አይነት ነው፣ ምን ያህል ነው አሰልጠን የምናወጣው እና በስራ ላይ በስራ ገበታ ላይ የሚገኘው ምን ያህል የሚጣጠናል የሚለውን አገር አቀፍ ጥናት እንድናካሄድ በተለይ በሳይንስና ቴክኖሎጂ ሚኒስትሪ በኩል ተጠይቀን በዚህ ላይ አካዳሚው ሰፊ ስራ እየሰራ ይገኛል። ከዚህ ሌላ በሳይንስ መሳሪያዎች የሳይንስ መሳሪያዎችን አገባብ አያያዝ አጠቃቀምና አወጋገድ በተመለከተ

ቢሰፊ ጥናት አካሄደን አገባብ ሲሉ ከውጭ ወደ ኢትዮጵያ የሚገባበትን ሁኔታ ወደ ኢትዮጵያ የሚገባበትን ሁኔታ አጠቃቀማችንን አወጋገዱንም በተመለከተ በጣም ሰፊ የሆነ ችግር ያለበት ዘርፍ በመሆኑ ይሄን ጉዳይ ጥናት ተካሂዶ በውይይት ቀርቦ እንግዲህ በተለይ ይህንን ያካሄድ ነው ከአፍሪካ ውስጥ ከጋና እና

ከጋናና ከኬንያ አካዳሚዎች ጋር አንድ ላይ ሆነን ነው ያካሄድ ነው። ይሄ ጥናት እንግዲህ ዝርዝሩ ለተለያዩ ድርጅቶችና ለመንግስትም ቀርቧል። አንዱ የሰራ ነው ስራ ይሄ ነው። ምናልባት በአሁኑ ጊዜ አሁን የተሰራ ለሌላ ስራ ጠቅሰው የሚችለው እንደምታውቁት በኢትዮጵያ የምርምር ካውንስል ተቋቁሟል። ይሄ የምርምር ካውንስል ሁሉንም ተመራማሪ ላይ ተጽዕኖ ሊያመጣ የሚችል በመሆኑ ከወዲሁ

አሰራሩም እንዲሆን እንደሚገባ የሚጠቀምባቸው መሰራዎች ምን ሊሆኑ እንደሚገባ በዚህ ላይ ሰፊ ጥናት በማካሄድ ላይ እንገኛለን። አላማው ተቋቋመው የምርምር ካውንስል ግብዓት የሚሆን መረጃ ለመስጠት ነው። እንደዚህ አይነት ሰፋ ያሉ ሌሎችም አሉ ስራዎችን በመስራት ነው በመስራት ላይ ነበር ነው እስካሁን ድረስ

ከፕሮፌሰር ማስረሻ ጋር ያደረግነው ሰፊ ውይይት ነው፣ ይቀጥላል። ከነጻነት እስከ ትምህርት ጥራት ያሉ ነጥቦችን አንስተናል። በነገራችን ላይ የኢትዮጵያ ወጣቶች ሳይንስ አካዳሚን ለመመስረት ውጥን ተይዟል። ዌብሳይታቸው ላይ ደብሊው ደብሊው ደብሊው ኢ ኤ ኤስ ዳሽ ኢቲ ዶት ኦርግ ላይ ታገኛላችሁ ማስታወቂያውን። ምዝገባው የሚጠናቀቀው የዛሬ ሳምንት ሐሙስ ነው በ6 ጥቅምት 6 207 ዓ ም ማለት ነው።

ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። አንድ የፕሮግራም መልእክት አለን። ከሁለት ሳምንታት በፊት አይሲል እና ሌሎች አክራሪ የሙስሊም ድርጅቶች ዓለም ላይ ስለጋረጡት ስጋትና እንዲሁም

የሙስሊም ሃይማኖት ተግባራቸውን እንዴት እንደሚመለከተው በጥያቄው መልስ ዝግጅታችን ማስተላለፋችን ይታወሳል። የሙስሊም አክራሪነት በኢትዮጵያም ይታያል፣ ስጋት ፈጥሮብናል የሚሉ በርካታ ጥያቄዎች ደርሰው ነበር። የአድማጮችን ጥያቄ መለሱልን በሳዑዲ አረቢያ ነዋሪ የሆኑ

ሼህ መሐመድ ዘይን ነበሩ። ሆኖም የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት የዳያስፖራ ተወካይ ሼህ ሳልሃዲን ወዚር በፕሮግራሙ ላይ ቀርበው በርዕሱ ላይ የበኩላቸውን ሐሳብ እንዲሰጡ ባቀረቡት ጥያቄ መሠረት ለነገ ቀጠሮ ይዘናል። አይሲል እና ሌሎች እነውጠኛ የሙስሊም ድርጅቶች ለጋረጡት ስጋት ጥያቄዎቻችሁን ይመልሳሉ። ጥያቄዎቹን ዛሬውን ማምሻውን እስከ ነገ ጠዋት ድረስ ላኩልን። የኢሜይል አድራሻችን

ኤችኦአርኤን አት ቪኦኤ ኒውስ ዶትኮም ነው። ሆርን አት ቪኦኤ ኒውስ ዶት ኮም ወይም በስልክ ቁጥራችን 2022059942 የውስጥ መስመር 14 ስንት ልኩልን እንጋብዛለን። ከመሰነባበታችን በፊት አንዳንድ አጠራጠር ያሉ መረጃዎችን እናካፍላችሁ።

አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ተመንዝሯል። በአጋጣሚ እጃቸው ላይ አንድ የኢትዮጵያ ብር ካለ 05 የዩናይትድ ስቴትስ ሳንቲም መሆኑ ነው። ከኢትዮጵያ የሚቴዎሮሎጂ ኤጀንሲ ድርጅት ኢትዮሜት ዳት ጂኦቪ ዳት ኢቲ ባገኘሁት መረጃ መሠረት ነገ አብዛኛ የኢትዮጵያ ክፍሎች ዝናባማ ይሆናሉ በአብዛኛው

የአዲስ አበባም ዝናባማ ትሆናለች ነው የሚለው ትንበያው። ከፍተኛ ሙቀቷ 22፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው 35 ዲግሪ ሴልሽየስ ሲሆን የባሌ ሮቤው 10 ደግሞ በኢትዮጵያ ዝቅተኛ ማለት ነው ዝቅተኛው ነው።

በታሪክ ውስጥ መልስ ብለን ከተመለከትን የቦሊቪያው ታጋይ ቼ ጌባራ የተገደለው ልክ የዛሬ 47 ዓመተ ምህረት በዛሬዋ ዕለት ነበረ። ቼ ሲገደል 39 ዓመቱ ነበር። ቼን የገደሉት የቦሊቪያ ወታደሮች ቢሆኑም የተያዘው በዩናይትድ ስቴትስ ኃይሎች ድጋፍም ጭምር ነበረ። እንደ ትናንትና ነበር የተያዘው ማለት በ28 መስከረም 28 ማለት ነው። በማግስቱ ተገደለ።

የተከበራችሁ አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የምራለን ቴሊ ላይምባክ ነው። በምሽቱ ፕሮግራም አዘጋጅ አናነች ፍስሀይና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጅት ታየነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህናደሩ

The Voice of America.